እንደምናመሹ፣ አቶ በቀለ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ ደህና ነኝ። ለነገ ሰላማዊ ሰልፍ ጠርታችሁ እንደነበረ ባለፈው ሳምንት ገልጸው ነበር። ምን ላይ ደረሰ ይሄ ዝግጅታችሁ? አዎ ጠርተን ነበር ለሁለተኛ ጊዜ። የሚጠብቁ የፖሊስ ኃይሎች ቀደም ብሎ በተያዘ ፕሮግራም ላይ ስለተሰማሩ የጥበቃ ሽፋን የሚሰጥ ፖሊስ ስለሌለን ቀኑን ቀይሩ ነው ብለው ደብዳቤ ጻፉልን። በመሰረቱ በሰልፉ ቦታ ግን እና በሰልፉ መንገድ የምንሄድበትን መንገድ ተስማምተዋል። ስለዚህ ቀኑን ቀይረን ለግንቦት አስራ ስድስት ቅዳሜ አድርገናል። ያው ቦታውም ከ ወክም አልፍ ብሎ የሚገኘው ግንፍሌ ድልድይ ተነስቶ በእንግሊዝ ኤምባሲ አድርጎ በባልደራስ ወረዳ ስምንት ኳስ ሜዳ ላይ ነው የሚጠናቀቀው። እንግዲህ ቅዳሜ የማይቀር ነው ብለን ወስነናል። በመድረክም ሌላ ምክንያትም ቢሰጥ ይሄ ሰልፍ እንደማይቀር ነው። ችግራችንን በህዝባዊ ሰላማዊ በሆነ መንገድ ለመግለጽ ህገ መንግስቱም የሚፈቅደው ስለሆነ ይሄ የመጨረሻ ቀጠሮ እንደሚሆን መድረክ ወስኗል። እነማን ናቸው የሚሳተፉት በዚህ ሰልፍ ላይ? በዚህ ሰልፍ ላይ ከሰሜን እስከ ደቡብ ያሉ በሙሉ ኢትዮጵያውያን ናቸው በመድረክ ውስጥ ያሉት ኢትዮጵያና ትግራይ ለሉዓላዊነት የኦሮሞ ፌዴራላዊ ኮንግረስ አንድነት የሲዳማ አርነት ንቅናቄ እንዲሁም የደቡብ ህዝቦች ህብረት አንድነት በመጠኑም ሰፋ ያለ ህዝብ የሚያቅፍ ድርጅት ስለሆነ መድረክ በዚህ ሁኔታ ነው ጥሪያችንን ያስተላልፍ ነው ይሄ ሰልፍ ሰላማዊ ይሆናል የሚል እምነት አሉት አንዳንድ ሰዎች ስጋታቸውን ሲገልጹ ይሰማል አዎ በእውነቱ እኛ በእኛ በኩል በጣም በሰላማዊና በሰከነ ሁኔታ በበሰለ ሁኔታ ሰላማዊ ሰልፉን ለማካሄድ በቂ ዝግጅት አድርገንበታል መፈክሮች ችንን አዘጋጅተናል። ንግግራችንን ምን መሆን እንዳለበት አዘጋጅተናል። የጥበቃ ሰዎች፣ የስነ ስርዓት አስከባሪዎችን አዘጋጅተናል። ህዝባችንም ደግሞ በእውነቱ የኢትዮጵያ ህዝብ በጨዋነቱ እጅግ በጣም የታወቀ ስለሆነ የሚደረጉትን ትንኮሳዎችን ሁሉ ተቋቁሞ በሰላም ሰልፉን ለማካሄድ እንደተዘጋጀ ነው የምናገኘው መረጃ የሚያመለክተው። የዛሬ ሳምንት ቅዳሜ ከጠዋቱ ሁለት ሰዓት ተኩል ጀምሮ ግንፍሌ ድልድይ ላይ ነው። የማይቀር ነው። የኢትዮጵያ ህዝብ ችግሩን እስር ግድያ ይቁም የታሰሩ የፖለቲካና፣ ያልኛ እስረኞች ይፈቱልን፣ ለሰላማዊ የህዝብ ጥያቄ ጥይት ግድያ መፍትሄ አይሆንም፣ የሚሉ መፈክሮቻችንን ይዘን ህዝባችንን አስተባብረን ጩኸታችንን ለዓለም ለኢትዮጵያ ህዝብ ለማሰማት ሙሉ ዝግጅታችንን አጠናቀናል። ዛሬ እና ትናንትና ኦሮሚያ ውስጥ ያለው ሁኔታ ምን ይመስላል አቶ በቀለ? አንዳንድ ቦታዎች ላይ ዛሬ ቅዳሜ እንደመሆኑ መጠን ለምሳሌ በነጆ አካባቢ ድብደባዎች ገበያተኛውን ሁሉ ነው፣ ትንኮሳ እየተካሄደበት ያለው በነጆ አሁን። ከመቶ ሰማንያ ሰው በላይ በአንድ ክፍል ላይ በፖሊስ ጣቢያ ታስሮ ነው የሚገኘው። ሌላው ደህና ጠንከር ያለ የጎረምሳ ደግሞ ሸሽቷል። ከቤት ወደ የጫካው ሸሽቶ ነው ያለው እና እየተደረገ እየተካሄደ ያለው ጸጥታ በማስከበር ስም የሚደረገው እስር እና ድብደባ የለይ አይደለም፣ ሁሉንም ህዝብ ነው እየጎዳ ያለው። ይሄ እንዲቆምልን በተደጋጋሚ ጠይቀናል። አሁንም በሰልፋችንም፣ በዚህ ምክንያት በዚህ እንቅስቃሴ ምክንያት እስር የደረሰባቸው ተማሪዎች በአስቸኳይ እንዲፈቱ፣ ሌሎችም ወገኖች ቢሆኑ እንዲፈቱ፣ ለዚህ ጉዳይ ተጠያቂው መንግስትና መንግስት ብቻ መሆኑን ህዝብ እንዲያውቅልን እናደርጋለን። ነጆ ላይ ተፈጠረ ያሉኝ ነገር ዛሬ ተፈጠረ ነው? ከባለፈው ሰሞን ከዘገብ ነው የተለየ ነው ዛሬ ዛሬ የገበያ ቀን እንደመሆኑ መጠን ገንጅ የሚባል አካባቢና ነጆ ላይ ድብደባና እስራት እየተፈጸመ ነው፣ ሰላማዊ ህዝብ ላይ ማለት ነው። ለምን እንደሆነ ግን አይገባንም። በጣም በጣም አሳሳቢ ነው። ሌላ አካባቢ ሰላም ነው። ሰላም ነው። በእናንተ አባላት ላይ በመድረክ የሚሆን በኦሮሞ ፌዴራሊስት ኮንግረስ አባላት ላይ ከዚህ ከሰላማዊ ሰልፍ ዝግጅት ጋር ተያይዞ የሚደርስባችሁ ነገር አለ? እስካሁን ምንም የደረሰብን ነገር የለም። ምክንያቱም እኛም ቅስቀሳም አልጀመርንም ያው እንግዲህ ቅስቀሳውን የሚቀጥለው ሳምንት ላይ ስለምንጀምር እዚያ ላይ የሚፈጠሩ ነገሮች ካሉ የምናየው ይሆናል። እስካሁን ግን ምንም አልደረሰብንም። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊና የመድረክ ስራ አስፈጻሚ ኮሚቴ አባል። አመሰግናለሁኝ ለመግለጫው። እኔም እድሉን ስለሰጣችሁን አመሰግናለሁ